ሳይንስና ኅብረተሰብ እለቱ ጥቅምት 14 ቀን 2008 ዓ.ም ነበር ቦታው ሸራተን አዲስ ዝግጅቱ ደግሞ በሠራቸውና አበርክቶቻቸው የላቁ ሴቶች እውቅና የሚያገኙበት ሥነሥርዓት ይህን ዓመታዊ የሽልማት ሥነሥርዓት የሚያዘጋጀው የደፋር ሴቶች ማኅበር በእንግሊዝኛ ምዕጻሩ ኤውብ ለአራተኛ ዙር እጩ አድርጎ ካቀረባቸው ሰባት ሴቶች መካከል ፕሮፌሰር የወይና አረግ ፈለቀ አንዷ ነበሩ። የማኅበሩን የላቀች ሴት ሽልማት ቀደም ሲል አሸንፈው የነበሩት ወይዘሮ ፍሬአለም ሽባባው ያኔ እጩዎቹን ሲያስተዋውቁ እንዲህ ብለው ነበር። በምንኖርበት ማህበረሰብ ውስጥ በተለይ ሴቶችን ወደ ህልማቸውና ወደ ነፍሳቸው ጥሪ እንዳይሄዱ ሊከለክሉ የሚችሉ የተለያዩ አመለካከቶች ወይም አስተሳሰቦች ቢኖሩም እነዚህን ሁሉ ጫናዎች ጥሰው በመውጣት እነዚህ ድንቅ ሴቶች እኔ መስራት የምፈልገው ይሄን ነው፣ መስራት የምፈልገውም በዚህ መንገድ ነው ብለው በመወሰን መገፋት ቢኖር ተስፋ መቁረጥ ወይም ደግሞ ደጋፊ ማጣት፣ እነዚህን ሁሉ ተቋቁመው መስራት ወደሚፈልጉት ነገር በማተኮር በማህበረሰባችን ውስጥ ያበረከቱት አስተዋጽኦ እጅግ በጣም ከፍተኛ ነው። ከሁሉም በላይ ደግሞ አስተሳሰብን ቻለንጅ አድርገዋልና ምስጋና ይገባቸዋል። በህክምና የስራ መስክ ለሽልማት እጩ የነበሩት ፕሮፌሰር የወይን ሀረግ ይህንን ገለጻ በእርግጥም የሚያሟሉ ናቸው። ዘጠኝ ልጆች ባሉበት ቤተሰብ በደቡብ ኦሮሚያ ባለ የገጠር ስፍራ ተወልደው ያደጉት የወይን ሀረግ በመጀመሪያ ሐኪም፣ ለጥቆ መምህር፣ ከዚያም ተመራማሪ መሆን ችለዋል። በአዲስ አበባ ዩኒቨርሲቲ የህክምና ትምህርት ቤት ማስተማር በጀመሩ በ13 ዓመት ውስጥ የፕሮፌሰርነት ማዕረግ ደርበዋል። በታህሳስ 202 ዓ.ም በዩኒቨርሲቲው የጸደቀላቸው ይህ ማዕረግ በኢትዮጵያ የመጀመሪያዋ ሴት የህክምና ፕሮፌሰር አድርጓቸዋል። በዩኒቨርሲቲው ታሪክ ደግሞ የፕሮፌሰርነት ማዕረግ በማግኘት ሁለተኛዋ ሴት ሆነዋል። የተጓዙበትን መንገድ ወደ ኋላ መለስ ብለው የሚያስታውሱት ፕሮፌሰር የወይንሃረግ ቀላል አልነበረም ይላሉ። የሳይንሱን ዘርፍ ሲቀላቀሉ የነበረባቸውን ፈተና እንዲህ ያስረዳሉ። አንደኛ ነገር በእኛ ጊዜ የሳይንስ ፊልድ እንደአሁኑ ሰባ ሰላሳ የሚል ሕግ አልነበረውም እና ሜዲሲን እና ኢንጂነሪንግ የሚገባው ተማሪ እጅግ ቁጥሩ አናሳና ምርጥ ተማሪ ነው ይገባ የነበረው። እዚህ ፊልድ ለመግባት አስቸጋሪ ፊልድ ነው ይፈራል፣ ከባድ ነው። እውነቱም ከባድ ነው። ምክንያቱም ከገጠር ውስጥ መጥተህ የሜዲካል ስኩል ተምረህ ወደዚህ መምጣት በጣም ብዙ ቻሌንጆች አሉት። ግን በእያንዳንዱ ስቴፕ ላይ የሚኖረውን ቻሌንጅ ደግሞ እግዚአብሔርም ይረዳኛል። ያው አስተማሪዎች የሚማረውን ትምህርት በአግባቡ ተምሬ በአግባቡ የሚያስፈልገውን ነገር አደርጋለሁ። ሌላ የአስተማሪዎቹ የሚሰጡት እውቀት ደግሞ ያው መሰረት ሆኖኛል። በአስራ ዘጠኝ ሰባ ሰባት ዓመተ ምረት የዶክትሬት ድግሪያቸውን ያገኙት ፕሮፌሰር የወይን ሀረግ ለአምስት ዓመት በጠቅላላ ሐኪምነት አገልግለዋል። ለአራት ዓመት የዘለቀውን የድኅረ ምረቃ ትምህርታቸውን ደግሞ በውስጥ ደዌ ሕክምና ተከታትለዋል። ከተመረቁ በኋላ በዚያው በተማሩበት ዩኒቨርሲቲ በአስተማሪነት እንዲቀሩ ሲመረጡም በትምህርት ክፍሉ ብቸኛዋ ሴት ነበሩ። ፕሮፌሰር የወይና አረግ የምርምር ስራቸውን የጀመሩትም ከዚያም በኋላ ነው። ሜዲካል ዶክተር ሆኖ እንደገና ተመልሶ የውስጥ ደዌ ስፔሻሊስት ሲሆን ስገባ አንድ የመጀመሪያ ብቸኛ ሴት ነው የነበርኩት። ወደ ሀያ ሶስት ወንዶች ነው የነበሩት ተወዳድሬን የቀረሁት ዲፓርትመንት ውስጥ እና ተመልሼ የገባሁት ያው አስተማሪዎቼ ጋ ነው፣ በቀለም ሲኮተኩትኝ የከረሙት አስተማሪዎቼ ጋ ነው። እንግዲህ ከባድ ነው፣ ቻሌንጂንግ ነው። ግን በዚህ ልክ እንደገባሁ ወደ ምርምር ስራ ያው የኔ ኢሚዲየት አለቃ የነበሩት አሁን በህይወት የሌሉት ፕሮፌሰር ጀማል አብዱልቃድር ወደ ምርምር ዘርፍም ዘርፍ እንድገባ አደረጉኝ። ቶሎ ነው በገባው በሶስተኛው ቀን ነው ወደ ምርምር ዘርፍ ሀሳቤን እንዳደላ ያደረግኩት። ስለዚህ እኔ በቃ አንዳንድ ቻለንጆችን ቢኖሩም ግን ቻሌንጆችን ያው አማራጭ መንገዶችን በማየት ማለት ይኖራል። እንዲህ የተጀመረው የፕሮፌሰር የወይን ሐረግ የምርምር ስራ በርካታ ውጤቶች የተመዘገቡበት ሆኗል። ወደ ስልሳ አምስት ገደማ የምርምር ጽሁፎችን ማዘጋጀታቸውን የሚናገሩት መምህሯ ሀምሳ ሁለት የሚሆኑቱ በተለያዩ የምርምር መጽሔቶች ወይም ጆርናሎች ላይ መታተማቸውን ያስረዳሉ። አብዛኞቹ የጥናት ሥራዎቻቸው በስኳር በሽታና ተያያዥ የሆርሞን ህመሞች ላይ እያተኮሩ ናቸው። የዚህ ምክንያቱ ደግሞ ስፔሻላይዝድ ያደረጉበት ሙያቸው እንደሆነ ይናገራሉ። የውስጥ ደዌ ስፔሻሊስት የሆኑት ፕሮፌሰር የወይን ሐረግ በስኳር ህመምና ሆርሞን ህመሞች ላይ ህክምና እየሰጡ ይገኛሉ። በእነዚህ በሽታዎች ዙሪያ ስለሚያደርጓቸው ምርምሮች ማብራሪያ አላቸው። የስኳር ህመም ላይ ከሰራኋቸው ምርምሮች እንግዲህ እጅግ ሰፋ ያሉ ምርምሮች ናቸው። ከአስራ አምስት አመት ከሀያ አመት ጀምሮ የተሰሩ ናቸው። በተለያየ ጊዜ ታትመው የወጡ በሀገር ውስጥም ከሀገር ውጭም ያሉ ጆርናሎች ኢንተርናሽናልም ናሽናል ጆርናሎች ላይ የወጡ ምርምሮች አሉ። ይህ እነዚህ ውጤቶች የሚያሳዩት በአጠቃላይ የስኳር ህመም እየጨመረ መምጣቱን በሀገራችን ውስጥ ከስኳር ህመም ጋር ተያይዘው ያሉ ተጓዳኝ ችግሮች ለምሳሌ የነርቭ ችግር፣ የሜንታል ሄልዝ የምንለው የዲፕሬሽን ችግር፣ የአይን ችግሮች የሰውነት ላይ የሚከሰቱ ኢንፌክሽን እና እንደዚህ እንደዚህ ያሉ ችግሮች እየጨመሩ ስኳር ህመም ላይ እንደሚታዩ ከተለያዩ ጥናቶች ከሰራኋቸው ታይቷል። አሁን በቅርቡ ደግሞ የጤና ጥበቃ ሊድ ያደረገው ከኢትዮጵያ ፐብሊክ ሄልዝ ኢንስቲትዩት ኃላፊነት የሀገር ውስጥ ያለ ነው ኤክስፐርቶች ተሰባስበን የተሰራ ሰፋ ያለ የስኳር ህመም ላይ የተሰራ ምርምር አለ። የስኳርም ጠቅላላ ተላላፊ ያልሆኑ ህመሞች ላይ የተሰራ ጥናት አለ። ይሄ የደብልዩ ኤች ኦ ስቴፕ ሰርቬ የምንለው ነው፣ አገር አቀፍ ጥናት ነው የተካሄደው። በዚህ ላይ አሁን በተለይ የስኳር ህመም፣ የደም ግፊት እንደዚህ የመሳሰሉት ነገሮች እየጨመሩ መምጣታቸውን ውጤቱ ላይ አይተናል። እንደገና ከዚህ ጋር ተያይዞ ደግሞ የስኳር ህመምን ሊያመጡ የሚችሉ ነገሮችንም አብሮ በዳሰሳ አብሮ የታዩ አሉ። ለምሳሌ የአካል እንቅስቃሴ ብቃት መቀነስ፣ የሰውነት ውፍረት መኖር፣ የአልኮል ሱስ፣ የሲጃራ ሱስ እነዚህ እነዚህ አትክልት ፍራፍሬዎች፣ ቅጠላ ቅጠሎች እና ዘውትሮ ያለመውሰድ እነዚህ እነዚህ ሁሉ ለደም ግፊት እና ለስኳር ህመም እና ለልብ መንስኤ እንደሆኑ አሁን ከተሰሩት ጥናቶች ማየት ችለናል። ፕሮፌሰር የወይና አረግ በህብረተሰቡ ዘንድ ስለ ስኳር ህመም ያለው ግንዛቤ ያድግ ዘንድ ስለ በሽታው የሚያዋሳ መጽሐፍ በአማርኛ ቋንቋ አሳትመዋል። ከአስር ዓመት በፊት ለንባብ የበቃው ይህ መጽሐፍ በ11 ሺህ ቅጂ ተባስቶ ተሰራጭቷል። ከመጽሐፉ ሽያጭ የሚገኘው ገቢም ለጥቁር አንበሳ ሆስፒታል እንዲውል መለገሳቸውን ይናገራሉ። መጽሐፉን በሚያዘጋጁበት ጊዜ ጎን ለጎን የስኳር ህመምና የህሙማን እንክብካቤ ምን እንደሚመስል የሚገመግም ጥናት አካሂደዋል። ይህ በአዲስ አበባ በሚገኙ አምስት ሆስፒታሎችና 21 ጤና ጣቢያዎች ላይ የተካሄደው ጥናትም ሀገር ውስጥ በሚታተም ጆርናል ላይ ለንባብ በቅቷል። አንጋፋዋ ምሁር ከምርምር ጋር ያላቸው ቁርኝት በዚህ ብቻ የተገደበ አይደለም። የሚያስተምሯቸው ወጣቶች ተመራማሪዎች እንዲሆኑ ያግዛሉ። በጥናቶቻቸው ላይ በመሳተፍም የምርምር ውጤቶችን በጋራ ያሳትማሉ። በአዲስ አበባ ዩኒቨርሲቲ የህክምና ትምህርት ክፍል ላለፉት 25 ዓመታት እያስተማሩ የሚገኙት ፕሮፌሰር የወይን አረግ መምህርነታቸውን እንደሚወዱት ይናገራሉ። ስለ ተማሪዎቻቸው ደግሞ ይህንን ይላሉ። ተማሪዎቹ የቅድመ ምረቃ ተማሪዎች አሉ፣ ሜዲካል ዶክተር ሆኖ የሚወጡ ማለት ነው። የድህረ ምረቃ ተማሪዎች አሉ፣ እነዚህ ስፔሻሊስት ሆነው የሚወጡ ናቸው። ኢንተርኒስቶች ማለት የውስጥ ደዌ ሕክምና ስፔሻሊስቶች ማለት ነው። እነዚህን አስተምራለሁ። አሁን በቅርቡ ደግሞ የኢንዶክሪኖሎጂስቶች ፌሎ ትሬኒንግም ጀምረናል፣ በሶስተኛ ሌቨል ማለት ነው። ያው እኛን ሊተኩ የሚችሉ እንደገና ኢንዶክሪን ስፔሻሊስት፣ የሆርሞን ስፔሻሊስት፣ የስኳር ስፔሻሊስት ሊሆኑ የሚችሉትንም እያሰለጠነ ነው። እንግዲህ ይሄኛው አዲስ የተጀመረ ፕሮግራም ነው ግን ያለፈው ከሀያ ዓመት በላይ ግን እነዚህ የድህረ ምረቃ ተማሪዎች ሐኪሞቹን እና የውስጥ ደቡ የስፔሻሊስት ሐኪሞችን በስፋት ነው ሳስተምር የነበረው። በጣም ደስ ብሎ ነው ማስተምራቸው፣ እወዳቸዋለሁ። ያስተማርኳቸው አሁን በየቦታው ላይ ግማሾቹ ዲኖች ናቸው፣ በየዩኒቨርሲቲው ያው፣ በሚኒስቴር ደረጃም ያው በጤና ጥበቃ ሚኒስትሩም አካባቢ በሚኒስቴር ደረጃም ያሉ አሉ። እንደገና ከሀገር ውጭም ያሉት ሊደርስ ናቸው፣ አካዴሚክ ሊደርስ ናቸው እና በጣም ደስ ይለኛል። አሁን ውጭ ሲሄድም ከኢትዮጵያ ውጭ በወጣ በተለያየ ክፍለ ሀገር ለማስተማርም ሲሄድ አሁን ያስተማርኳቸው ሰዎች ኃላፊዎች ሆነው ሊድ ሲያደርጉ አያለሁ እና ይሄ ወጣቱ ላይ የተገነባው እውቀት ውጤታማ እንደሆነ አያለሁ። እንግዲህ የማስተማር ስራ የአንድ ሰው ስራ ብቻ አይደለም እንደምታውቀው፣ አንድ ሰው ከታሽ ጀምረህ ላይ ኮትህ የምታወጣው አይደለም፣ የግሩፕ ስራ ነው። በጣም ቁጥራችን በርከት ያለ ሀኪሞች ነን ያለ ነው እዚህ ኮሌጅ ኦፍ ኤል ሳይንስ ላይ እና እያንዳንዱ ምሁር ውጤት ነው የእኔ ብቻ ውጤት ነው ማለት አልችልም። ፕሮፌሰር የወይን አረግ በማስተማሩ በምርምሩና ሕክምናው ላይ ብቻ ተወስነው አልቀሩም። ያላቸውን የተጣበበ ጊዜ እንደምንም አብቃቅተውም ቢሆን በተለያዩ የሙያ ማህበራት በቦርድና በሥራ አስፈጻሚ ኮሚቴ አባልነት ይሳተፋሉ። አባል በሆኑበት የኢትዮጵያ ህክምና ማህበር ፕሬዚደንት እስከ መሆን ደረጃ ደርሰዋል። ከተመሠረተ 56ኛ ዓመቱን በያዘው በዚህ ማኅበር ሊቀመንበርነቱን በመያዝም የመጀመሪያዋ ሴት ሆነዋል። በኃላፊነት ቦታው ከአንድም ሁለት ጊዜ ተመርጠው አገልግለዋል። በዚህ ወቅትም ከማስተማር ስራቸው ለተወሰነ ጊዜ ፍቃድ በመውሰድ ጭምር ማህበሩን አንድ እርምጃ ለማራመድ ሞክረዋል። ይህንን ጥረታቸውን ከግምት ያስገባው ማህበሩ ባለፈው ዓመት ሸልሟቸዋል። ማህበሩን አሁን በፕሬዚደንትነት እያገለገሉ የሚገኙት ዶክተር ገመች ይስማሞ ስለ ፕሮፌሰር የወይን አረግ አስተዋጽኦ ተከታዩን ብለዋል። የሕክምና ማህበሩ ድሮ ከነበረበት የመለወጥ ሂደቱ ከእሳቸው ቀደም ብሎ የተጀመረ ነገር ነው፣ ግን ያንን ሂደት በቀጣይነት እንዲቀጥል አድርገውታል። ሁለት ተርም በመሩበት ጊዜ ከዛ በተረሰ እንግዲህ እንደ የመጀመሪያ ሴት ፕሬዚደንትነት ያደረጉት ኮንትሪቢሽን ትልቅ ነው። በዓለም አቀፍ ደረጃ ስብሰባዎችን የኢትዮጵያ ሕክምና ማህበርን ወክሎ በመሄድ በተለይ ደግሞ የኢትዮጵያ ሕክምና ማህበር ትልቁ ኢሹ የኢማ ሀውስ ነው። የኢማ ሀውስን ለማስ ግንባት ከዶክተር ቴድሮስ ጋር የኢማሃውሱ ፓትረን ጋር በመሆን ተደጋጋሚ ስብሰባዎችን በማድረግ ከፍተኛ ጥረት አድርገዋል። ማህበሩን በሚመለከት በተለይ የማማከር አገልግሎት በሚኖርበት ጊዜ በጤና ጥበቃ ላይ፣ በተለይ ደግሞ ነን ኮሚኒከብል ዲዚዝን በተመለከተ እሳቸው ሙያቸው ሚያ ስለሆነ ዲያቤት ስለሆነ እሱም በተመለከተ ማህበሩን ወክለው እዛ ቦታ ላይ ተሳትፈው የዚህ የጤና ጥበቃን የኤንሲዲ ፖሊሲ ከመቅረጻንትን ላይ ብዙ አስተዋጽኦ አበርክተዋል። ዘርፈ ብዙ ምሁር ተሳትፏቸው በርካታ አገልግሎታቸውን በየመስኩ ቢሆንም ለእርሳቸው ትልቁ ነገር የሰው ሕይወት ማትረፍ እንደሆነ ይናገራሉ። ከሕይወት በላይ ምንም ነገር የለምና ሲሉም ያጠቃልላሉ። የዛሬው መሰናዷችን የስካሁኑ ነበር። ተስፋ ልሞልድ የስነኝ ሰላም።